ዩስፉል ወርድ የጣና ሐይቅ በኢትዮጵያ ውስጥ ከሚገኙት ሐይቆች ሁሉ ትልቅ ነው። ሐይቅ ሐይቅ የጣና ሐይቅ በጣና ሀይቅ ውስጥ ብዙ አሳዎች አሉ። ልጁ ፍሬ ለመግዛት ወደ ሱቅ ሄደ። ሐኪም ፍራፍሬ እንዲበላ አዘዘኝ። በቤታችን አጠገብ ብዙ ዛፍ በቀለ። መብቀል በአሜሪካ ውስጥ ፍራፍሬ በብዙ ይበቅላል። አሰብ፣ ምጽዋ። በተራራው አጠገብ ውሃ መነጨ። መመንጨት። ወንዙ ከየት ይመነጫል? አባይ በጣም ትልቅ ወንዝ ነው። በአባይ ውስጥ መዋኘት በጣም አስቸጋሪ ነው። ግብርና በኢትዮጵያ ውስጥ ተሻሽሏል። በግብርና የሚኖሩ ብዙ ሰዎች አሉ። ጫማ የሚሰራ ከቆዳ ነው። የበሬ ቆዳ ለብዙ ነገሮች ይጠቅማል። ኢትዮጵያ ብዙ አይነት እህል ታበቅላለች። ማብቀል እህል ለምግብ ይጠቅማል። መርከብ ለመግዛት ወደ አውሮጳ እሄዳለሁ። አሜሪካ ለኢትዮጵያ አንድ ትልቅ መርከብ ሰጣት። ጀልባ ከመርከብ በጣም ያንሳል። በጣና ሐይቅ ላይ ጀልባ ሊሄድ ይችላል። የምጽዋ ወደብ ሰፊ ነው። አዲሱን ወደ ብሄጄ ማየት እፈልጋለሁ። መንገዱ መኪና ያስኬዳል። ከዚህ እስከ ኒውዮርክ ስንት ሰዓት ያስኬዳል? ማስኬድ ማስኬድ E aí tu é a final.